of America <coughs> the <music> የክርስትና ምእመናን ሁሉ እንኳን ለብርሃነ ልደቱ አደረሳችሁ። የበዓል መልካም ምኞት መልእክታችን በዓለም ዙሪያ በየስፍራው ካሉ የአሜሪካ ድምፅ ባልደረቦች ሁሉ ይድረሳችሁ። በ19፣ በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ታህሳስ 28 2008 ዓመተ ምሕረት ዕለተ ገና ዝግጅታችን ጀመረ። ጤና ይስጥልን። እንደምናመሻችሁ እንደምናምሽታችሁልናል አስተናጋጆቻችሁ ሰለሞን ክፍሌና እኔም ሶሎሞን አባተ ነን። ይህ የኢትዮጵያ ገዢ ፓርቲና መንግሥት በየጊዜው የሚያሳዩት የአምባገነንነት ባህሪ ነው። ሕዝባዊ ተቃውሞን ከማፈንና የፖለቲካ ምህዳሩን ከማጥበብ በተጨማሪ ሕዝብ ላይ የሚፈጸም ጥቃት አለ። በዘፈቀደ መግደል፣ መደብደብ፣ ንብረት ማውደም፣ የሰዎች ቤት ማቃጠል ይካሄዳል። ይህ ሁሉ ወንጀል ግን አይመረመርም፣ ተጠያቂነትም የለም። የአምነስቲ ኢንተርናሽናል የመንግሥት ግንኙነት ዋና ዲሬክተር አዶቴ አኩዌ ናቸው። በአብይ ርዕስ ጠብቋቸው። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጅቡቲ ቴህራን በሚገኘው የሳዑዲ አረቢያ ኤምባሲ ላይ የደረሰውን ጥቃት ተከትሎ ከኢራን ጋር የነበራትን ዲፕሎማሲያዊ ግንኙነት አቋርጣለች። ጅቡቲ በውጭ ጉዳይ ሚኒስቴርና በዓለም አቀፍ ትብብር ቃል አቀባይ በኩል ትላንት ባወጣችው መግለጫ የመንግስቱ ቃል አቀባይ በቴህራንና በማሻድ የደረሱትን ጥቃቶች በከፍተኛ ደረጃ አውግዟል ብሏል። ኢራን ዓለም አቀፍ ዲፕሎማሲያዊ ግዴታዎቿን ማክበር ይጠበቅበታል ሲልም መግለጫው አክሏል። በተያያዘ ዜና የሶማሊያ መንግስትም ከሃያ ዓመታት የእርስ በርስ ጦርነት በማገገም ላይ የምትገኘውን ሀገር ጸጥታ ለማደፍረስ ትሞክራለች ሲል በመክሰስ ከኢራን ጋር ዲፕሎማሲያዊ ግንኙነቱን ማቋረጡን አስታውቋል። ከውጭ ጉዳይ መስሪያ ቤቱ ትላንት የወጣው መግለጫም ሶማሊያ ተጠባባቂ አምባሳደሯን ከኢራን ጠርታለች፣ የኢራን ዲፕሎማቶችም ሶማሊያን በ72 ሰዓት ውስጥ ለቀው እንዲወጡ ታዘዋል ይላል የኢራን ኤምባሲና ሞቃዲሾ የሚገኘው ኢማም ሆሜኒ የተባለው የረድኤት ድርጅት ከመንግስቱ እውቅና ውጪ በየጊዜው ገጠሩን እየጎበኙ በየመን ሊባኖስና ኢራቅ እንደሚያደርጉት ሁሉ በሶማሊያም ታጣቂ ቡድኖችን ለማቋቋም ሞክረዋል ሲል መግለጫው አብራርቷል። የሶማሊያ ጸጥታ ኃይሎች ባለፈው ወር ሞቃዲሾ ውስጥ የሺዓ ሙስሊሞችን እምነት ለማስፋፋት የሞከሩ ሁለት ኢራናውያን ይዘው ማሰራቸውን ማሰራቸው ይታወሳል። ኢራን ክሱን መሠረተ ቢስ ስትል አትቀበልም። ናይጄሪያ ከቦኮ ሀራም ነውጠኞች ጋር በምታካሄደው ውጊያ የሚረዱ 24 ተቀባሪ ፈንጂዎችን የሚቋቋሙ ብረት ለበስ ተሽከርካሪዎችን ዩናይትድ ስቴትስ ሰጠች። 11 ሚሊዮን ዶላር የሚገመቱትን ተሽከርካሪዎች ዛሬ ሌጎስ የሚገኙት የናይጄሪያ ወታደራዊ ባለስልጣናት መረከባቸውን እዚያው ካለው የአሜሪካ ቆንስላ ጽሕፈት ቤት የወጣ መግለጫ ያስረዳል። ስጦታው ቦኮ ሀራም የሚያካሄደውን ትርጉም የለ ሽብር እንዲከላከሉና የአካባቢውን ጸጥታ ጥበቃ እንዲያጠናክሩ ዩናይትድ ስቴትስ ናይጄሪያና ጎረቤቶቿን ለመርዳት ያላትን ቁርጠኝነት ያረጋግጣል ሲል ቆንስላው ጨምሮ አስረድተዋል። ዩናይትድ ስቴትስ ባለፈው ጥቅምት ሦስት መቶ ወታደሮችን ወደ ሰሜን ካምሩን የላከች ሲሆን ባለፈው ወር ደግሞ ተዋጊ ተሽከርካሪዎችን ኃይል አመንጭ ጀኔሬተሮችንና ሌሎች በጦርነቱ የሚያግዙ መሳሪያዎችን ለግሳለች። አንድ በዓለም ዙሪያ የሚካሄደውን የሽብር ተግባር የሚከታተል ቡድን ባቀረበው ጥናት መሠረት ቦኮ ሀራም በአውሮፓውያኑ የዘመን አቆጣጠር 2014 ዓ ም ብቻ 6500 ሰዎችን በመግደል በዓለም ግዙፉ አሸባሪ ቡድን ሆኗል። ዋናው የኡጋንዳ ተቃዋሚ ድርጅት ፖሊሶች በተቃዋሚዎች ላይ እርምጃ የሚወስዱት በመጮ የካቲት ወር የሚካሄደውን ብሔራዊ ምርጫ ለማሰናከልና ፕሬዚደንት ዮዌሪ ሙሴቬኒ በስልጣን ላይ እንዲቆዩ ለማመቻቸት ነው ብለዋል። የእንግሊዝኛ ክፍል ባልደረባችን ጄምስ ባቲ ያጠናቀረውን ዘገባ አዳነች ፍሳዬ ታቀርባለች። የኡጋንዳ ፖሊሶች ትላንት በሀገሪቱ ምስራቅ ክፍል ቡኮ በተባለው ወረዳ ላይ ለፕሬዚዳንትነት የሚወዳደሩት ዋናው የተቃዋሚዎች መሪ ኪዛ ብሲጌ ደጋፊዎችን ለመበተን እምባስ መጭጋዝና የጎማ ጥይት ተኩሰዋል። የሀገሪቱ ፖሊስ ጽህፈት ቤት ቃል አቀባይ ትላንት ለተከሰተው ግጭት ተጠያቂዎቹ የተቃዋሚዎቹ መሪ ብሴጌእና ደጋፊዎቻቸው ናቸው ብለዋል። በግጭቱ አንድ ፖሊስና ሁለት ሌሎች ሰዎች ቆስለዋል። ባለሥልጣኖች እንደሚሉት ችግር የተፈጠረው የተቃዋሚዎቹ መሪና ደጋፊዎቻቸው በተደጋጋሚ ማስጠንቀቂያ ቢሰጣቸውም ተፈናቃዮች ወደሚገኙበት ሰፈር የፖሊስ ከበባን ሰብረው በገቡበት ወቅት ነው። ሲጄ በበኩላቸው የምርጫ ዘመቻ ላይ በመሆናችን ሁለት የምርጫ ዘመቻዎች በአንድ ቦታ ላይ እስካልተካሄዱ ድረስ ደጋፊዎቻችን ባሉበት ሁሉ መድረስ አለብን ይላሉ። የምርጫ ዘመቻ ላይ በመሆናችን ደጋፊዎቻችን ባሉበት ቦታ ሁሉ የቻልነውን ያህል መድረስ አለብን። ሚዲያም ሆነ ሕዝባዊ ስብሰባዎችን መጠቀም አለብን። ጥንቃቄ ማድረግ የሚያስፈልገው ዘመቻ በሚያካሄዱት ወገኖች መካከል ግጭት እንዳይነሳና ሁለት የተለያዩ ዘመቻዎች በአንድ ቦታ ላይ እንዳያደርጉ ነው። ብሔራዊው የምርጫ ኮሚሽን እንደሆነ የፕሬዝደንት ሙሴቬኒ አፈቀላጤ ነው። የፖሊስ ኮሚሽነርም ጭምር የሆኑት የፖሊስ ጽህፈት ቤት ቃል አቀባይ ፍሬድ ኢናንጋ ግን የተቃዋሚዎቹ መሪና ደጋፊዎቻቸው የምርጫ ዘመቻ ከመጀመሩ በፊት ስምምነት የተደረገባቸውን መስመሮች ጥሰዋል ይላሉ። የኡጋንዳ የአገር ውስጥ አስተዳደር ሚኒስትር ጄምስ ባባ ፖሊሶች በተቃዋሚዎቹ ላይ በወሰዱት እርምጃ በሀገሪቱ ህገ መንግስት መሰረት የፖሊሶችን ሚና በመከተል ነው ሲሉ ለአሜሪካ ድምፅ ሬዲዮ ተናግረዋል። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ዛሬ ምዕራብ ሊቢያ ውስጥ ግዙፍ ፈንጂ የተጠመደበት መኪና በአንድ የፖሊሶች ማሰልጠኛ ማዕከል ላይ ባደረሰው ጥቃት በትንሹ ለሐምሳ ሰዎች መገደልና ለሌሎች በርካቶች መጎዳት ምክንያት መሆኑን ከባለሥልጣናትና ከሀገሩ መገናኛ ብዙሃን የወጡ ዘገባዎች ጠቁመዋል። ቦምቦ የፈነዳው ዝሊቴን ከተማ ውስጥ በሚገኘው ማዕከል በመቶዎች የሚገመቱ ምልምሎች በተሰበሰቡበት ወቅት እንደሆነ ተዘግቧል። በጥቃቱ የሞቱት ሰዎች ሐምሳ መሆናቸውን የዜና ዘገባዎቹ ቢገልጹም ምንጮች ግን 65 ያደርሱታል። ለጥቃቱ እስካሁን ኃላፊነት የወሰደ የለም። በሊቢያ የተባበሩት መንግስታት ድርጅት ተልዕኮ አስተባባሪ ማርቲን ኮብለር በትዊተር መልእክታቸው ጥቃቱ በአጥፍቶ ጠፊ የተፈጸመ ነው ሲሉ አውግዘው ሊቢያውያን በአስቸኳይ ተባብረው አሸባሪነትን እንዲዋጉ ጥሪ አስተላልፈዋል። ሊቢያ በአሁኑ ወቅት ትሪፖሊን በሚቆጣጠረው እስላማዊ አስተዳደርና ዓለም አቀፍ እውቅና ባገኘውና ወደ ምስራቅ ቱብሩክ በሸሸው ፓርላማ ተከፍላለች። በኢራንና በሳውዲ አረቢያ መካከል የተፈጠረው ዲፕሎማሲያዊ ቀውስ ዛሬ ይበልጥ ተካሯል። ቴሄራን ከሳውዲ ታስመጣቸው የነበሩ የንግድ ቁሳቁሶችን በሙሉ አግዳለች። ሳውዲ አረቢያ የመን በሚገኘው ኤምባሲ ላይ የአየር ጥቃት ያካሄደችው ሆን ብላ ነው ስትልም ሪያድን ከሳለች። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ ሁሴን ጃብር አንሳሪ ሲናገሩ በየመን ዋና ከተማ በሰናአ ኢራን ኤምባሲ ላይ የተፈጸመው የአየር ጥቃት ለዲፕሎማሲያዊ ተልእኮዎች ጥበቃ እንዲደረግ የሚጠይቀውን ዓለም አቀፍ ሕግጋት በሙሉ የጣሰ ነው ብለዋል። በኤምባሲው ሕንጻና በአንዳንድ ዲፕሎማቶች ላይ ለደረሰው ጉዳት ኃላፊነቱ የሳውዲ አረቢያ ነው ሲሉም ቃል አቀባዩ አክለዋል። መግለጫቸው ጉዳት የደረሰባቸው የኤምባሲው ሠራተኞች እነማን እንደሆኑ ግን አያብራራም። ፒዮንግያንግ ከትናንት በስቲያ ሌሊት ያካሄደችውን የኒኩሌር ፈንጂ የምድር ውስጥ ሙከራ በመቃወም ደቡብ ኮሪያ ነገ በድምፅ ማጉያ መሳሪያ ታስተላልፍ የነበረውን የፕሮፓጋንዳ ስርጭት እንደገና እንደምትቀጥል አስታወቀች። ስርጭቱ በአካባቢው ሰዓት አቆጣጠር ነገ እኩለ ሌሊት ላይ እንደሚጀምር አንድ የፕሬዝደንቱ ቃል አቀባይ ገልጿል። ሁለቱ ሀገሮች በአውሮፓውያኑ የዘመን አቆጣጠር ከ1950 እስከ 1953 ዓመተ ምህረት ጦርነት ማካሄዳቸው የሚታወስ ሲሆን እስካሁን ድረስ አልፎ አልፎ ይቆራቆሳሉ። ባለፈው አመት ነሐሴ ለምሳሌ በስርጭቱ ሳቢያ የከባድ መሳሪያ ተኩስ መለዋወጣቸው ይታወሳል። ደቡብ ኮሪያ መተነኳኮሷን ደቡብ ኮሪያ መተነኳኮሷን ለማስወገድ ያስችላል የተባለ ስምምነት ከፒዮንግያንግ ጋር ከደረሰች በኋላ ፕሮፓጋንዳ ማሰራጨቷን አቁማ ነበር። ሰሜን ኮሪያ ትናንት የሃይድሮጂን ቦምብ መሞከሯ የተደረሰውን ስምምነት ይጥሳል ሲሉ የፕሬዚደንቱ ከፍተኛ ብሔራዊ ጸጥታ አማካሪ በመግለጫቸው አስታውቀዋል። ሰራዊታችን በሙሉ ተጠንቀቅ ላይ ይገኛል። ሰሜን ኮሪያ ልተናኮስ ካለች ከባድ ቅጣት ይጠብቃታል ሲሉ አስጠንቅቀዋል። በመጨረሻም ዛሬ ፓሪስ ውስጥ ጽንፈኛው እስላማዊ ቡድን በሻርሌ ሄብዶ መጽሔት ማደራጃ ቢሮ ላይ ያደረሰው ጥቃት የመጀመሪያ ዓመት በሚታሰብበት እለት አንድ በፖሊስ ጣቢያ ላይ ጥቃት ለማድረስ የሞከረ ግለሰብ ተገሏል። አንድ የፈረንሳይ ሀገር አስተዳደር ሚኒስቴር ባለሥልጣን ስለዚሁ ሲናገሩ ስለ ተያዘው ግለሰብ ወደ ፖሊስ ጣቢያው በቀረበበት ወቅት ፈንጂ የታጠቀ ይመስል ነበር ብለዋል። ግለሰቡ በፖሊስ ተተኩሶበት ከመሞቱ በፊትም አላሆ አክባር እግዚአብሔር ታላቅ ነው እያለ ሳይጮህ አልቀረም ሲሉ የአገር አስተዳደር ሚኒስቴሩ ባለስልጣን አስረድተዋል። ድንገቱ እየተጣራ መሆኑም ተዘግቧል። ያለን ዜና ይኸው ነው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትስ፣ በ22 ሜትር ባንድ በ13865 ኪሎ ሄርትስ በሀያ አምስት ሜትር ባንድ በአስራ ሁለት ሺህ አርባ በ12040 በ12080 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ታህሳስ ሀያ ስምንት ሁለት ሺህ ስምንት ዓመተ ምህረት ምሽት ፕሮግራም ነው። ከዛሬ ጀምሮ ይሄ ድርጅት ሂደ ድርጅት ህልውናው ማብቃት አለበት ብቶ ብሎ የኢትዮጵያ መንግስት እስኪወስን ድረስ የእኛ ምርጫ አንድ ሰው ሚቅር ሁለት ሰው ሚቅር፣ ህጋዊና ሰላማዊ ትግላችን እንቀጥላለን ሰው ታሰረ ሰው ተገደለ ብለን ህጋዊና ህዝባዊ ትግላችን የምናቀሙበት ምክንያት የለም ትግሉ ይቀጥላል የኦሮሞ ፌዴራላዊ ኮንግረስ ሊቀመንበር ዶክተር መረራ ጉዲና ከሰጡን መግለጫ የተቀነጨበ ነው የሰማችሁት በመጽሔቱ በስፋት ይመለሳሉ አሁን የዕለቱ አበይት አለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር በቅድሚያ የዕለቱ አብይ ርዕስ ይቀርባል የኢትዮጵያ መንግስት ያሰራቸውን ሰላማዊ ተቃዋሚዎች በፍጥነት መፍታት አለበት ሲል ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናል ጥሪ አሰምቷል። የታሰሩት የተቃዋሚ ፓርቲዎች አመራር አባላት፣ ተማሪዎች፣ ጋዜጠኞችና ሌሎች በኢትዮጵያ እስር ቤቶች ውስጥ ስቃይ እየተፈጸመባቸው ነው ሲልም ስጋቱን አሰምቷል ድርጅቱ። ሳሌም ሰሎሞን የአምነስቲ ኢንተርናሽናል የመንግስታዊ ግንኙነቶች ዋና ዳይሬክተር አዶቴ አኮዌን አነጋግራለች። ማምሻውን ትዝታ በላቸው ታቀርበዋለች ዘገባው። ይህ ዘገባ አሁን እየተዘጋጀ ነው ያለው፣ በደረሰን ሰዓት ተመልሰን እናቀርብላችኋለን። ወደ ተከታዩ ቅንብራችን እናልፋለን። የኢትዮጵያ ኦሮሚያ ክልል ሰሞኑን እየተፈጠረ እየታየ ባለው ሁኔታ ላይ የኦሮሞ ፌዴራላዊ ኮንግረስ ሊቀመንበር ዶክተር መረራ ጉዲናን አነጋግረን ነበረ። ሰሞኑን ዶክተር መረራ ጉዲና በአጠቃላይ በኦሮሚያ ክልል ይሄ እንቅስቃሴ ከተጀመረ ጀምሮ ያለውን ሁኔታ እንዲያብራሩልኝ ጠይቄያቸው ነበረ። ቃለ ምልልሳችን ቀጥሎ ይቀርባል። Trend um, uh, by the, the, the ruling party and the government in Ethiopia. And, um, you know, in addition to this, the action that we are doing is basically to remind the Ethiopian. ክቡራትና ክቡራን አድማጮች በስቱዲዮ በቴክኒክ መሳሪያዎች ላይ መጠነኛ እክል ስለተፈጠረ ይቅርታ እንጠይቃለን። ዝግጅታችን ይቀጥላል። አሁን ወደ ዶክተር መረራ ጉዲና ቃለ ምልልስ እናልፋለን። ቴክኒሽያኖቹ በስቱዲዮችን ውስጥ ዝግጅቶች መሳሪያዎቹን በመጠገን ላይ ይገኛሉ። የተከበራችሁ አድማጮች ዛሬ ዕለተ ገና ነው። ይህንን ዕለት አስመልክቶ የተቀናበሩ ሌሎችም በርካታ ዝግጅቶች አሉን። በምሽቱ ይዘንላችሁ የምንቀርባቸው የአባቶች መልእክቶች፣ የእናንተም የራሳችሁ አስተያየቶችና መልእክቶች፣ እንደዚሁም የገና ጣዕመ ዜማ በዓለም ዙሪያም ገና ይህ በኢትዮጵያውያን ዘንድ የሚከበረው ገና እንዴት እንደሚከበር የሚጠቋቁሙ አንዳንድ ዝግጅቶች እንደዚሁ ለማቀናበር እንሞክራለን። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። የመሳሪያ ችግሩ እስኪወገድ ድረስ ለስለስ ያለች ጣዕመ ዜማ እናሰማችሁ። እናሰማቸው? አድማጮች ክቡራትና ክቡራን አድማጮች ይቅርታ እንጠይቃለን። እየተፈጠረ ላለው ችግር ስቱዲዮ ውስጥ ቴክኒሻኖቹ አሁንም እየሰሩ ናቸው ችግሩን ለማስወገድ። ለማንኛውም አሁን የደረሱንን ዘገባዎች ከስር ከስር ማቅረብ እንሞክራለን። በቅድሚያ ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል የኢትዮጵያ መንግስት ያሰራቸውን ሰላማዊ ተቃዋሚዎች በፍጥነት መፍታት አለበት ሲል ጥሪ አድርጓል። የታሰሩት የተቃዋሚ ፓርቲ አመራር አባላት፣ ተማሪዎች፣ ጋዜጠኞችና ሌሎች በኢትዮጵያ እስር ቤት ውስጥ ስቃይ እየተፈጸመባቸው ነው ሲልም ስጋቱን አሰምቷል ድርጅቱ። ሳሌም ሰሎሞን የአምነስቲ ኢንተርናሽናል የመንግስት ግንኙነት ዋና ዲሬክተር አዶቴ አኮይ ጋር ያደረገችውን ቃለ ምልልስ ትዝታ በላቸው ታቀርበዋለች። ከህዳር ወር አጋማሽ ጀምሮ በኦሮሚያ ክልል ውስጥ የሚካሄደውን ሰላማዊ ተቃውሞ የኢትዮጵያ መንግስት ባለስልጣናት በኃይል ለማፈን በመሞከር ጭካኔ የተሞላበት ግድያ እየፈጸሙ ነው ይላል አምነስቲ ኢንተርናሽናል ትላንት ባወጣው የአስቸኳይ ጊዜ እርምጃ። በሰላማዊ ተቃውሞ የተካፈሉ ተማሪዎች በጭካኔ መገደላቸውን፣ የተቃዋሚ ፓርቲ አመራር አባላት፣ ተራ ዜጎች፣ ጋዜጠኞች ታፍሰው መታሰራቸውን በመጥቀስ በኢትዮጵያ እስር ቤት ውስጥ ስቃይ እየተፈጸመባቸው ነው በማለት ስጋቱን ያሰማል። የኢትዮጵያ መንግስት እንዲህ አይነቱን ግፍ ሲፈጽም የመጀመሪያው ጊዜ እንዳልሆነ የተናገሩት የአምነስቲ ኢንተርናሽናል የመንግስታዊ ግንኙነት ዋና ዳይሬክተር አዶቴ አኮዌ የኢትዮጵያ መንግስት ተጠያቂነትም አይሰማውም ብለዋል። ይሄ የኢትዮጵያ ገዢ ፓርቲና መንግሥት በየጊዜው የሚያሳየው የአምባገነንነት ባህሪ ነው። ሕዝባዊ ተቃውሞን ከማፈን የፖለቲካ ምህዳሩን ከማጥበብ በተጨማሪ ሕዝብ ላይ የሚፈጸም ጥቃት አለ። በዘፈቀደ መግደል፣ መደብደብ፣ ንብረት ማውደም፣ የሰዎች ቤት ማቃጠል ይካሄዳል። ይሄ ሁሉ ወንጀል ግን አይመረመርም፣ ተጠያቂነትም የለም። የአምነስቲ ኢንተርናሽናል የመንግስታዊ ግንኙነት ዳይሬክተር አዶቴ አኮዌ ሰሞኑን ኦሮሚያ ውስጥ የተገደሉትን ሰዎች ቁጥር አጣርቶ ለማረጋገጥ ከባድ መሆኑን ገልጸው አንዳንድ ሰዎች ከ125 እስከ 130 የሚሆኑ ሰዎች እንደተገደሉ ዛሬ የደረሳቸው ቁጥር ግን 121 መሆኑን ለቪኦኤ አስረድተዋል። ትክክለኛ ቁጥር እናም ቁጥር ብቻ ሳይሆን ማን እንደሞተ ከየትኛው ወገን መሆኑን ለማጣራት ከባድ መሆኑን ገልጸዋል። በቅርብ ጊዜ ከታሰሩት መካከል ድርቤ ኤርጋ የተባሉ የአምቦ ከተማ ነዋሪ የ60 ዓመት ሴት ተደጋጋሚ እስራትና ስቃይ የደረሰባቸው አሁንም እንደታሰሩ፣ የአምስት ዓመታት እስራት ፈጽሞ በቅርቡ የተፈቱት የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ በቀለ ገርባ ነገረ ኢትዮጵያ የተባለ የኢንተርኔት ጋዜጣ ዋና አዘጋጅ ጋዜጠኛ ጌታቸው ሽፈራው የኢንተርኔት ጽሁፍ አቅራቢና የመብት ተሟጋች ዮናታን ቴሬሳ እንዲሁም የኦሮሚያ ራዲዮና ቴሌቪዥን ጋዜጠኛ ፈቃዱ ምርከና ከታሰሩት መሀከል እንደሚገኙ አምነስቲ ገልጿል። የኢትዮጵያ መንግስት የፈጸመው ወንጀል የአፍሪቃና የዓለም አቀፍ ሰብአዊ መብትን የጣሰ ነው። ይህንን ለመንግስት ለማሳሰብ ነው ይላሉ አዶቴ አክዌ። ይህ እርምጃ የኢትዮጵያ ባለሥልጣናት የሚፈጽሙትን በደል ሕዝብ እንደሚያውቅ ለማስታወስና የታሰሩትንም ሰዎች በስም እንደሚያውቅ፣ ይህ ደግሞ ዓለም አቀፍ ሕግን የሚጥስ የአፍሪካ ሕብረትን የሰብአዊ መብት ሕግም የሚጥስ መሆኑን በማሳሰብ ለሚፈጸመው በደል ተጠያቂነትና ግልጽ ምርመራ እንዲደረግ ጫና ለማድረግ ነው። የኢትዮጵያ መንግስት እርምጃውን የሚወስደው የጸረ ሽብር ሕጉን በመጥቀስ አሸባሪዎች ናቸው በማለት መሆኑን ጠቅሰው አዶ ተያከወ መንግስት ማንኛውንም የሚቃወሙትን ሁሉ አሸባሪ በማለት ይፈርጃል ብለዋል። አምነስቲ ኢንተርናሽናል ህዝብ እስከ ፊታችን የካቲት 9 2008 የኢትዮጵያ መንግስት ጥቃቱን እንዲያቆም የታሰሩትን እንዲፈታና የተፈጸሙትን በደሎች እንዲመረምር የተማጥኖ ደብዳቤ ለመንግስት ባለስልጣናት እንዲጽፍ ጠይቋል። ክቡራትና ክቡራን አድማጮች አብራችሁን እንድትሆኑ እንጠይቃለን። ማለት በችግራችን ማለት ነው፣ ስቱዲዮ ውስጥ እየተንጸባረቀ ባለው በተቻለ ፍጥነት ይስተካከላል ብለን ተስፋ እናደርጋለን። የቴክኒክ ባለሙያዎቹ ጥረት እያደረጉ ነው ሙሉ በሙሉ ለማስተካከል የአዲስ አበባና የፊንፊኔ ዙሪያ የኦሮሚያ ልዩ ዞን የተቀናጀ ማስተር ፕላን ተግባራዊ ይደረጋል መባሉን ተከትሎ በኦሮሚያ ከተሞች ከህዳር አጋማሽ ጀምሮ ሲካሄድ የቆየው የተቃውሞ እንቅስቃሴ ዛሬም በተለያዩ ቦታዎች እንደቀጠለ አንዳንድ ያነጋገርናቸው የየአካባቢው ነዋሪዎች እየገለጹልን ነው። በዚህ ጉዳይ ላይ ዝርዝር ዘገባለን እየተጠናቀረ ነው። በደረሰን ሰዓት እናቀርባለን። የቴክኒኩ ሁኔታም ካገዘን። ለማንኛውም ቀደም ሲል ወደ አስተዋወቅ ነው፣ ከዶክተር መረራ ጉዲና ጋር ወዳደረግ ነው ቃል ምልልስ እንዘልቃለን። አሁን የተገደሉት የእኛ ቢሮ በመጨረሻ ስም ዝርዝራቸውን አጣርቶ የነበረው ወደ ሰማንያ ስድስት ነው። ከዛ በኋላም ለምሳሌ ሬሳዎች ተገኝቷል የሚባለው ብዙ ቦታ አለ። ስም የሌላቸው የተሰጡ ያካውስተገኛ አሁን ዲላ ዩኒቨርሲቲ አካባቢ ጫካ ውስጥ ሬሳዎች እንደተገኙ ከዛ በኋላ እዚህ አዳማ ዩኒቨርሲቲም ትናንት ነው በቀደም ሁለት ነው ስንት ወጣቶች ተገሉ ተገኝተዋል እንደተባሉ እንዲህ ቁጥሩ በጣም አስቸጋሪ ነው። ብዙ ቦታ በጣም ሰፊ ስለሆነ እና የሚገድለውም የሚያስረውም ሰፊ ስለሆነ ቁጥሮቹን በቁጥር ደረጃ እንትን ማድረጉ ያስቸግራል። አንዳንድ ሚዲያዎች የሞታን ቁጥር ከመቶ ሀያ በላይ ያደርጋሉ። ለምሳሌ እኛ ዝም ብለን የመኮነው ከወደ አራት ሺህ በላይ ነው በኔ ግምት፣ አንዳንድ ሚዲያዎች ግን ወደ ሰላሳ ሰባት ሺህ ሁሉ እዚህ ፌስቡክ ሶሻል ሚዲያ የሚባለው ላይ ሰላሳ ሰባት ሺህ ድረስ ሁሉ አንዳንድ የሚወስዱ አሉ። ስለዚህ ችግሩ ደግሞ እኮ ምንድነው፣ አሳሪውም ክፍል መንግሥት የሚባለው በጣም ከደኅንነት፣ ሚሊሽያ ፌዴራል ፖሊስ እና ሌላም ሰራዊቱም ስለተጀመረ ያስቸግራል ማለት ነው። ይሄ ነው ብሎ ቁጥሩን በትክክል ለማድረግ ዛሬ አስሮ ነገ መፍታት አለ። እንደዚህ ነገሮችም ስላሉ ቁጥሩ ያስቸግራል። ግን ሰፊ የሆነ ወከባ እስርአት እየተካሄደ ነው። ለመሆኑ የፓርቲያችሁ ዋና ጸሐፊ አቶ በቀለ ነጋ ሁኔታ በምን ላይ ነው የሚገኘው? አሁን አሁን እንደሆነ አልፎ አልፎ ያው ደና ማደሩን ይደውልልኛል በራሱ መንገድ እስከዛሬ ድረስ ደና መሆኑን እንትን ነው ኢንፎርሜሽኑን አለኝ። የት ነው ያሉት? ቤቱ ነው ቤቱ ነው። ከቤት እንዳይወጣ ነው የተዘረገው። ሲቪል የለበሱ እንደሚንቀሳቀሱ የማይታወቁ ፊቶች እዛ አካባቢ ስላሉ ቢወጣ ምን መሆን እንደሚችል ስለማያውቅ በተሰጠው ማስጠንቀቂያ መሰረት፣ በራሱ በቤተሰቡም ላይ ምን እንደማያውቅ ስለገመተ እዛ መቆየቱን መርጠዋል። ለመሆኑ ለመሆኑ ከቤት ምንድን ነው እሺ፣ እሺ ቀጥሉ። እንግዲህ ይሄ ምንድን ነው ትልቁ ችግር ምንድን ነው? አሳሪው ማን፣ ያንን ማዘዣ የሰጠው ማን ነው የሚባለው ክፍል አይታወቅም። ቀባ መንገድ ላይ ተጠልፎ ነው እሱ ነው የተሰጠው። ለማን አቤት እንደምትልም መድረክ ደብዳቤ ጽፈዋል። እንግዲህ ለመንግስት እንዲህ አይነት እንግዲህ ምን በተለይ አሁን ባለው ህገ መንግስት ቁም እስር የሚባል በሀውስ አርሬስት የሚባለው ነገር ባለው ህግ ታይቄ የለም። ስለዚህ ያሰርኩ አካል እንዲህ ከቤታቱ ጋር ያልኩ ወይ እንደዚህ ያደረኩ አካል እኔ ነኝ የሚል የለም። የፍርድ ቤት ትእዛዝ የለም። ስለዚህ እንግዲህ ምንድነው? አስፈራራ አስፈራርቶ መግዛት እንደዚህ ነገር እሱ ይመስላል እና ያንን እንግዲህ በጥሶ መሄድ ማን እርምጃ እንደሚወስድበት አያውቅም። ገባ በራሱ በቤተሰቡም ላይ እንደነገረኝ እስቲ ምንድን ነው በትክክል የተባሉት አቶ በቀለ በትክክል የተባሉት የተነገረኝ ለእኔ፣ ወደ ቢሮ ለመሄድ ከቤት ወጣው፣ ወደ ሶስት ነው አራት የሚሆኑ ሰዎች ከቦኝ ገፋፍቶ ወደ መኪና አስገቡኝ። የፍርድ ቤት ትዕዛዝና የማዝያ ትያዝን ቢጠይቃቸው አገባህም አሉኝ። ከዛ በኋላ ከተማ ውስጥ ዞር ዞር አድርጎኝ እየደበደቡኝም ሁለተኛ ኢንተርቪው ይሰጣለሁ ብለህ ካላምን ይሰጣለሁ ከተናገርክ ከተናገርግ በራስህና በቤተሰብህ ላይ ውሳኔ እንደወሰድክ ቁጠር። አንተን የምናስልበት ቦታ እና ምክንያትም የለም እንገልሃለን። ከቤትም ወጥተህ ስትንቀሳቀስ ከተገኘ በራሲ ላይ የፈረኩ አንተ ነህ። እንደዛ አሉኝ ነው እንግዲህ በግልጽ በአደባባይ ፎርም ለሚዲያ የሚያሳወቀው ለእኔም ከዛሬ ጀምሮ ስልኬም ተቀምቻለው መገናኛም የለኝም እንዲህም ተብያለሁ ብሎ የተነገረኝ ይህንን ነው ስልካቸውን ማነው የቀማቸው ይህ እነዚሁ ሰዎች እነዚሁ ማለ ሲቪል የለበሱ ማንነታቸው የማይታወቅ ግን የመንግስት አካልንን ወይም ፖሊስንን ያሉ ሰዎች ቤታቸው እናንተ በአካል ሄዳችሁ ለማየት ሞክራችኋል? መቼም እኚህ ሰው የፓርቲ መሪ ናቸው፣ ዋና ጸሐፊ ናቸው። አይደለም ልጆች ለማግኘት ማን ነው ይሞክራሉ? የእኛ አባላት ማለት ነው። ችግሩ ግን ምንድን ነው? ይሄ እንግዲህ መንግስት ከሆነ መንግስት ብለን ትችላለ። ከዛ ውጭ እንዲ በእንዲህ አይነት ሁኔታ የምንቀሳቀስ ችግር የበለጠ እንዳይፈጥርበት በመስጋት እዛ አካባቢ እንትን አንልም ማለት ነው። ደህንነቱ እስካወቅድ ድረስ ይሄ አካል ምን እርምጃ እንደሚወስድበት አናውቅም። ገባ አትገናኝ እንዲህ ኢንተርቪው አትስጥ ሚኒስትር ከቤት አትንቀሳቀስ እንዲታደር ካደረክ ግን ውሳኔ የራስህ ነው ብሎ ማስጠቀስ ስለተሰጠው አሁን ባለው ኢትዮጵያ ሁኔታ ደግሞ ያንን አልፎ መሄድ የቸገረው ይመስላል እና ያንን እንግዲህ እኛም ሄደን በነት እስካወግድ ድረስ ከዛ በላይ መሄዱ ምን ይጠቅማል የሚለው ነው። ዞሮ ዞሮ ግን በመድረክ ስም በግምት ይመለከተዋል ላልነው የመንግስት አካል ደብዳቤ ጽፍናል እና ምን ተባላችሁ? ምንም እስካሁን ምንም ተከታትላችኋል? መከታተሉ እንግዲህ ምን ነው ታስገባለ። ለነገሩ እኔ አይደለም በመድረክ ነው የተጻፈው። የየት መርስ የተሰጣቸው እስከዛሬ ድረስ ምንም አልሰማሁ። ትናንት ነው የተጻፈው። ዶክተር መረራ የፓርቲ ዋና ጸሐፊ ማለት የፓርቲው ቁልፍ ሰው ነው ራሱ ማለት ነው እና ብዙ ደግሞ የአመራር አባሎቻችሁ እንደዚሁ በቁጥጥር ስር እንደዋሉ እየተዋከቡ እንደሆነ ነግረውኛል። ከዚህ ቀደምም በሰጧቸው መግለጫዎች ተናግረዋል። ዛሬም ነግረውኛል። እና የኦፌኮ የራሱ ሕልውና ለመሆኑ በምን ሁኔታ ላይ ነው የሚገኘው? እንዳ ቅድም እንግዲህ ማን ነው ከዚህ በፊትም እንዳልኩኝ ከስራ አስፈጻሚ ኮሚቴ አባላት ሶስት ታስረዋል ተቀዳሚ ምክትል ሊቀመንበሩ በቀለ ገርባ ረዳት ዋና ጸሀፊው ደጀኔ ጠፋ የወጣት ሊግ ምክትል ሀላፊው ጉርሜሳ አያ ነው የሚባል እነዚህ ሶስቱ ከስራ አስፈጻሚ ነው የታሰሩት በተለይም የበለጠ ኢላማ የተደረጉት የወጣት ክንፋችን ነው ሊቀመንበሩ ደስታ ድንቃ የሚባል የመድረክም ወጣት ሊቀመንበር ነው የኦፌኮም ወጣት ሊቀመንበር ነው የሁለቱም ነው እሱ ታስረዋል የህዝብ ግንኙነት ኃላፊ የነበረው አዲሱ ቡላላ የሚባል ታስረዋል። ዳቡ ቀደም ብሎ ደረጃ መርጋ የሚባል የድርጅት ጉዳይ ኃላፊ ታስረዋል። ኦዲት ክፍለ ኃላፊም የሆነ አለሙ አዲሳ የሚባል ታስረዋል። የህዝብ ይጋባል የሆነ ከአምቦ ዩኒቨርሲቲ አስተማሪ ጫላ ዳይታ የሚባል ታስረዋል። በቀደም የማዕከላዊ ኮሚቴ አባል የሆነ የቦረና ዞን ቁጤ ሳፈይ የሚባል ከሌሎች የኛ አባላት ጋር ብሌሆራ ወይም ሀገረ አረብ እንባል፣ አካባቢ ታስረዋል። አኪና ላይ ባለፈው ዝግንቦት ብቻ ተወዳዳሪ የነበረ ታስራል። ወለጋ፣ አብዘዛው፣ ሸዋ፣ ጅማ እንዲህ ተወዳዳሪ የነበሩ ታዛቢ የነበሩ ላማ እንደተደረጉ ማስጠንቀቂያ፣ ማዋከበ ምስራቲን እየደረሰባቸው እንደሆነ ሪፖርት እየደረሰን ነው። በኢትዮጵያ ሕገ መንግስት መሰረት አንድ ሰው በተያያዘ በአርባ ስምንት ሰዓታት ውስጥ ፍርድ ቤት መቅረብ አለበት እና እነዚህ ሰዎች እስካሁን ድረስ ቀርበዋል። ዳኛ ፊት በቤተሰብ በኩል የሰማሁት ጉርሜሳ እያ ነው የሚባል ትንሽ ከሌሎቹ ቀደም ብሎ የታሰረ ፍርድ ቤት ቀርቦ ምንድን ነው የሚባለው፣ ሀያ ስምንት ቀናት የሚባል ነገር አለ። ያን ጊዜ ቀጠሮ፣ የምርመራ ጊዜ ፍርድ ቤት አቅርቦ ያ እንደተሰጣቸው ሰምቻለሁ። ሌሎቹ ግን የወሬ ወሬ ደስታ የሚባለው ወዝዶት ያድርጉ ሳይወስዱት ያድርጉ፣ እንደዚሁ አይነት የአንድ ወር ጊዜ ቀጠሮ እንደተጠየቀበት ሰምቻለሁ። ሌሎቹ ግን ምን እንደተዘረጉ ፍርድ ቤት ይውሰዷቸው አይውሰዷቸው፣ ምንም የታወቀ ነገር የለም። እስካሁን ድረስ ቤተሰብ ማየት አልቻሉም። ምግብ ብቻ ቤተሰብ ምግብ ያቀብላል፣ ልብስ ያቀብላል። ዶክተር መረራ አርሶ የኦፌኮ ሊቀመንበር ኖት፣ መሪው ኖት። ማን ነው ለመሆኑ እነዚህ በኦሮሚያ ውስጥ እየተካሄዱ ያሉ እንቅስቃሴዎችን የሚያደራጀው የሚመራው፣ ሰልፎቹን የሚያነሳሳው ማን ነው? የተደራጀ አመራር ያለ አይመስለኝም። እሺ፣ እስኪ መንግስት እንግዲህ ኦነግንም ይከሳል፣ ግንቦት ሰባትንም ይከሳል፣ እኛንም ይከሳል። ብዙ አካባቢ ነው የሚከሰው። እኔ እንደሚገምቱና እንደማየው አንዱ ሌላውንም እያየ በተለይ ሶሻል ሚዲያ እና በህዝባዊ ብሶት እየታገዘ የሚደረግ እንቅስቃሴ ይመስለኛል ማለት ነው። ብዙ ጊዜ እኔ ዘጠና ዘጠኝ በመቶ ማለት ይቻላል ከሆነ በኋላ ነው የሚሰማው እዚህ ቦታ እኮ እንደዚህ ተደርጓል ብሎ ይደውሉልናል። ባና እንቀሳቀስ ምናንቀ ህዝቡ፣ ወጣቱ፣ በተለይ ተማሪው እዚህ ዩኒቨርሲቲ እዛ ዩኒቨርሲቲ ይባላል። ከዚህ መንግስት ጋር የተሰላቸ ሁሉ በተለያየ ደረጃ እየተሳተፍበት ነው። ሰዎች የጋራ መፈክር የማሰማታቸው፣ በቀላሉ የመሰባሰባቸው ሁለት ነገሮችን ማውጣት ይቻላል። አንዱ የሶሻል ሚዲያ ነው። ሌላው ደግሞ ህዝባዊ ብሶት እየተዳመሩ ይመስላሉ ማለት ነው። ዶክተር መረራ እርስዎን አንድ ለራስ በግ ማንሳት የምፈልገው ጥያቄ አለ። እንደ አንድ ፖለቲካ ሳይንስ ምሁር፣ እንደ አንድ ኦሮሞ ዜጋ፣ እንደ ፖለቲካ ፓርቲ መሪ እነዚህን ጥያቄዎች ሰብሰብ አድርገው ሲመለከቷቸው እርሶ አንድ፣ ሁለት፣ ሶስት ተብለው የሚቀርቡ ጥያቄዎች አሉ። በጥቅሉ የፍትህ፣ የእኩልነትና የዲሞክራሲ ጥያቄ ከማለት ይልቅ አንደኛ ይሄ ጥያቄ እንዲመለስ እንፈልጋለን፣ ሁለተኛ ይሄ ሶስተኛ ይሄ ብለው ሊያስቀምጡልኝ የሚችሏቸው ጥያቄዎች አሉ የነጠሩ ጥያቄዎች ማዘር ብላ ነው ከበላ ጎደል አሁን ሕዝብ ሳይወያይበት አሁ በበት መንገድ በተለይ ይሄ የመሬት ዘረፋ፣ የመሬት ዘረፋ ብዙ ብዙ ኦሮሞዎችን እንደሚታወቀው ከ ከአንድ ዓመት ተኩል በፊትም ብዙ ወጣቶች ያለቁበት ነው። ያ ማስተር ፕላን አሁንም ቢሆን በጓዳ በር እንደገና መልሶ ማምጣት የተደረገ የካድሬዎች ጨዋታ ነው። ማስተር ፕላኑ እንደ መነሻ ሁኔታዎችን የቀሰቀሰ መነሻ ማድረግ ይቻላል። ዋና ጉዳይ ግን የማየው ሰፊ የሆነ የህዝብ ብሶት አለ። ለምሳሌ የአስተዳደር ብልሹነት፣ የስርዓትነት ለምሳሌ ወጣቶች ከየዩኒቨርሲቲው በየመቱ ወደ መቶ ሺህ ወደ ምን ዲግሪ ተሸክሞ ይወጣሉ። ከዛ ውስጥ አንድ አራተኛው እንኳን ስራ አያገኝም። ስራ የሚያገኘውም ደግሞ የካድሬ ወንድም ይህት ምን እየተባለ ነው? ለኢህአዴግ ፎርም የሞላ ነው የአባልነት ስለዚህ ሰፊ ወጣት ድግሪ ተሸክሞ ገብቶ እንዳ- ድግሪ አለው ስራ በዛ ድግሪ እንዳያገኝ ደግሞ ስራ የለም። በዚህ ደግሞ የኢህአዴግ ምርት ልጆች ናቸው። ሰፊ የሆነ የአስተዳደር ብልሹነት አለ። ሰፊ የሆነ ሙስና አለ። በተለይ ካድሬ የካድሬ አስተዳደር ከላይ እስከታች ድረስ ተዘርግቷል። ይህ አስተዳደር አፍ እንጂ ጆሮ የለውም የሚባል አይነት ነገር ነው። ጨርሶ የህዝብ የሚያሰማውን ችግሩን፣ ብሶቱን፣ ህልሙን፣ ምኑን አይሰማም። ከላይ የተሰጠውን ብቻ ስራ ላይ የግድ አውላለሁ ብሎ የሚንቀሳቀስ ነው። ስለዚህ የብዙ ነገሮች ጥርቅም ይመስለኛል። ስለዚህ አንድ ሁለት ለማለት ካስፈለገ የብልሹ አስተዳደር ህዝብ ያልመረጠው መንግስትና ካድሬ የግድ ህዝብን ይገዛለሁ ብሎ መንቀሳቀስ፣ የህዝብን ብሶት የማይሰማ አስተዳደር፣ በህዝብ ጫና ላይ በጉልበት የመጫን የህዝብን ጥያቄዎች የማይመልስ አስተዳደር መኖር ሙስና በኢትዮጵያ ደረጃ በኢትዮጵያ ታሪክ ባልታየ መንገድ እየሰፋ መምጣት፣ ወጣቶች በተለይ በሀገራቸው ጨርሶ ተስፋ ማጣት ነገ የተነጎዳ ያልፍልኛል በዚህ ሀገር አልፎልኝ እንደ ተከብሬ እኖራለሁ የሚል አይነት ስሜት ማጣት፣ አጠቃላይ ነጻነት ማጣት ይታያል። እኮ ወጣት ሊቢያ እኮ ሄዶ ሲታረድ፣ ደቡብ አፍሪካ ሄዶ በጅብ ሲመላ ሲበላ ወደ የመን ወደ ምን እኮ ጦርነት እየተደረገ ይዛ ሄዳለሁ ብሎ የባህር ሲሳይ ሲሆን ያለው እኮ በኢትዮጵያ መንግስት እኮ አልሰማ ብሎ ነው እንጂ ብዙ ፊንጮች አሉ። በተለይ የወጣት ብሶት፣ አርሶ አደሩም ቢሆን ግብር አምጣ፣ የማዳበራ ዋጋ፣ የኑሮ ውድነት ሁሉም ነው እየተነካካ ያለው እና የብዙ ነገሮች የፖለቲካ የኢኮኖሚ፣ የማህበራዊ ችግሮች በጋራ የፈጠሩት ችግር ይመስለኛል። በዛ ማጠቃለል ትችላለ። ይህንን እናንተም ሀገራችን ልታስተላልፉልን ጥሩ ነው። ዋናው ሰላማዊ እና ህጋዊ እንቅስቃሴ የሚያደርጉትን ኃይሎች ኢላማ አድርጎ መንቀሳቀሱ ማንንም አይጠቅምም። ኢህአዴግም በዚህ በትክክል እንዲያቅ አገራላለሁ። ዶክተር ምረራ ኦፌኮ፣ ምናልባት እኔ እስከማውቀው ሌላ መረጃ ካልሰጡኝ በስተቀር በህጋዊነት ተመዝግቦ ኢትዮጵያ ውስጥ በይፋ እየተንቀሳቀሰ ያለ ብቸኛው የኦሮሞ ተቃዋሚ ድርጅት ነው። እና አሁን ባለው ሁኔታ እርስዎ በሚገልጹልኝ ሁኔታ አባሎቻችን እየታሰሩ ናቸው ባላችሁት ሁኔታ የፓርቲዎ እጣፈንታ ፈንታ ምንድን ነው? ምንድን ነው ፓርቲዎ ያለበት ሁኔታ እና አሁን ምንድን ነው ወደፊት የሚጠብቀው? የእኛ ድርጅት ምርጫው ህጋዊና ሰላማዊ ትግሉ መቀጠል ነው። ከኢትዮጵያ መንግስት ጋር ቅድም እንደጋግመ እንዳልኩ መደራደር እንፈልጋለን። መነጋገር እንፈልጋለን። ይህ ወከባ የስርአቱ ግድያው እንዲቆም እንፈልጋለን። ለሚመለከታቸው ሁሉ ስናሳውቅ ነበር አሁን እናስተዋውቃለን። ይሄ ድርጅት በህጋዊ መንገድ መንቀሳቀስ አይችልም፣ ከዛሬ ጀምሮ ይሄ ድርጅት ሄደ ድርጅት ህሉናው ማብቃት አለበት ብሎ የኢትዮጵያ መንግስት እስኪወስል ድረስ የእኛ ምርጫ አንድ ሰው ሚቅር ሁለት ሰው የሚቅር ህጋዊና ሰላማዊ ትግላችን እንቀጥላለን ሰው ታሰረ ሰው ተገደለ ብለን ህጋዊና ህዝባዊ ትግላችን የምናቆምበት ምክንያት የለም ትግሉ ይቀጥላል አሁን ባለው ሁኔታ በየደረጃው ማለት ነው ፓርቲው በተሳካ ሁኔታ በመደበኛ ሁኔታ መንቀሳቀስ በሚችልበት አቋም ላይ ነው ያለው እንዳልሆነ እያየን ነው ነገር ግን ምርጫው ምንድን ነው ነው ምርጫው ትግሉን አቁሞ እጅ ሰብስቦ ቤት መቀመጥ ወይም ለህዝባችን ቃል በገባ ነው መሰረት ህጋዊና ሰላማዊ ትግላችን እስከቻለ ድረስ መግፋት ነው። የአቶ በቀለ ገርባን ነገር ትሰማላችሁ ለመሆኑ? በምንም በኩል ይሁን በተለያየ መንገድ እንግዲህ እንሰማለን። ቤተሰብም ቢሆን ማወቅ አልቻለም። ማዕከላዊ እንዳለ አረጋግጠናል። በተለያየ መንገድ እና በስንቅ በኩል ሳይኖች እና ልብሶች ናቸው እንግዲህ የሚመሰክሩት እሱ የሚለብሰው ልብስ ወይም ከቤተሰብ የተሰጠው ሳህን ከተመለሰ ቤተሰብ ልብስና ሳህን ይለያል። እስካሁን ድረስ ግንኙነቱ በዛ ነው ማለት ነው። ዶክተር መረራ ጉዲና ለሰጡኝ ማብራሪያና ለጊዜው በጣም አድርጌ አመሰግናለሁ። እኔም ለተሰጠኝ እድል አመሰግናለሁ። አድማጮች፣ አሁን ወደ ቀጣዩ የመጽሔት ትንታኔ እናልፋለን። በመቶዎች የሚቆጠሩ የካሜሩን ወጣቶች ዛሬ በዋና ከተማዋ ያውንዴ የሚገኝ ፖሊስ ጣቢያ አጥቅተው ቢያንስ አንድ ሰው ሲሞት አያሌ ሌሎች ቆስለዋል። የወጣቶቹ ተቃውሞ የሀገሪቱ ፖሊሶች ያለአግባብ ኃይል በመጠቀም የሰብአዊ መብቶችን ይጥሳል የሚል ነው ይላል ዘጋቢያችን ሞኪ ኤድዊን ኪንዴዛ ከያውንዴ በላከው ሪፖርት። አዳነች ፍስሀየ ታቀርበዋለች። በመቶዎች የሚቆጠሩ ወጣቶች ከያውንዴ ገበያዎች ትልቁ የሚገኝበት የሞኮሎ ፖሊስ ጣቢያን ሲያጠቁ ነው የሚሰማው። አንዳንዶቹ አገር ውስጥ የተሰራ ጠመንጃ፣ ገጀራና ድንጋይ ይዘዋል። በንግድ ሥራ የሚተዳደሩ ዘኬ ማሪያ የተባሉ ሴት በተቃውሞው ከተሳተፉት መካከል ናቸው። እኛ ፖሊሶች የሚፈጽሙትን የጭካኔና የማስፈራራት ተግባርን ነው የምንቃወመው ብለዋል። ፖሊሶች እዚህ መጥተው ሰዎችን ያዋክባሉ፣ ይደበድባሉ። ሰዎችን ስለሚገሉና በሚፈጽሟቸው ተግባሮች ምክንያት በፖሊሶች ላይ ቁጣ አለብን። ባለፈው ጊዜ እዚህ መጥተው አንድን ሰው ገደሉ ነበር ያሉት በአካባቢው ከፍተኛ ስልጣን ያላቸው የፖሊስ ኃላፊ፣ ፎርስዋ ማርቲን ክሎድ ወጣቶቹ ከፖሊስ ጋር በተደረገ የተኩስ ልውውጥ የተገደለ ወጣትን እየተበቀሉ ነው ብለዋል። ተጠርጣሪው ሰው የሞተው ገበያ ላይ ከአንዲት ሴት ገንዘብ ነጥቆ ፖሊስ ሊያስረው ሲል እምቢ በማለቱ ነው ይላሉ ፖሊሶች። ጥቃቱ ወደ ሌሎች ገበያዎችም ሊስፋፋ ይችላል የሚል ስጋት እንዳላቸው ክሎድ ገልጸዋል። ጥቃቱ ከዋናው የፖሊስ ጣቢያ በአካባቢው ወዳሉት የፖሊስ ቦታዎች መስፋፋት ቀጥሏል። በገበያዎች ተጨማሪ ፖሊሶች እንዲመደቡ መጠየቃቸውን የፖሊስ ባለሥልጣኑ ገልጸዋል። በአካባቢው ያሉ ከፍተኛ የመንግስት ባለሥልጣን የምፔን ኦስማን ፖሊሶች በወሰዱት እርምጃ ምክንያት በአካባቢው ሰላም እየተመለሰ ነው፣ የንግድ ስራዎችም በቅርቡ ስራቸውን መቀጠል ይኖርባቸዋል ብለዋል። ትራንስፓረንሲ ኢንተርናሽናል የተባለው ስለ ሙስና ጉዳይ የሚከታተለው ዓለም አቀፍ ተቋም ካሜሩን ከሰሃራ በመለስ ካሉት የከፋ ሙስና አለባቸው ከሚባሉት የአፍሪቃ ሀገሮች አንዷ ናት፣ ፖሊሶችም እጅግ ሙሰኞች ከሚባሉት መካከል ናቸው ብለዋል። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። የቴክኒክ መሳሪያዎቹ አሁንም አልፎ አልፎ ችግር ያለባቸው ስለሆነ ይቅርታ እንጠይቃለን፣ ምናልባት በየጣልቃው ለሚያጋጥሙ ችግሮች። በነገራችን ላይ ቀደም ሲል ከኦፌኮ ሊቀመንበር ከዶክተር መራራ ጉዲና ጋር ካደረግነው ቃለ ምልልስና በዜናዎቹ ከሌሎችም እንደዚሁ የፕሮግራማችን ተሳታፊዎች የሚቀርቡልንን አስተያየቶች አስመልክቶ ከኢትዮጵያ መንግስት የሚሰጥ ምላሽ ካለ ለመጠየቅ ተደጋጋሚ ሙከራዎችን እያደረግን ነው። ዛሬ እስከ ምሽቱ ድረስም ብዙ ሙከራዎችን ስናደርግ ቆይተናል። ለዛሬ አልተሳካም። ትናንትም ዛሬም እንዲሁ ስንሞክር ነበረ፣ ነገም እንቀጥላለን። ባገኘን ጊዜ አስተያየቶቻቸውንና የሚሰጧቸውን ምላሾች ይዘንላችሁ እንቀርባለን። ወደ ቀጣይ ዝግጅቶች እናልፋለን። የክርስትና ምእመናን በድጋሚ እንኳን ለብርሃነ ልደቱ አደረሳችሁ። ቀሪውን የምሽቱን ዝግጅታችንን ብልሽቱ ምኑም የኮረኳኮመውን ክፍለ ጊዜ ከዕለተ ገናው ካቀናበርናቸው ዝግጅቶች ጋር እናመሻለን። እስና ገናይ እንኳን አደረሳችሁ። የአባቶችን መልእክት እነሆ። ከዚህ በመቀጠል ብፁዕ አቡነ ፋኑኤል የዋሽንግተን ዲሲና የካሊፎርኒያ አህጉረ ስብከት ሊቀጳጳስ የብርሃን ልደቱን ቃለ ቡራኪ ያሰሙናል። በሰማአብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በሀገራችን ኢትዮጵያ እንዲሁም በመላው ዓለም ለምትገኙ የክርስትና እምነት ተከታዮች ለሆናችሁ በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ልደት በሰላምና በጤና በሕይወትና በበረከት ጠብቆ አደረሳችሁ። ዮም ተወልደ መድኅን ዛሬ የዓለም መድኃኒት የዓለም መድኅን የሆነ መድኃኒታችን ኢየሱስ ክርስቶስ ተወለደ። አባቶቻችን ነቢያት የተናገሩት ቃል ዛሬ ተፈጸመ። ኢሳይያስ በሰባተኛው ምዕራፍ አስራ አራተኛ ቁጥር ላይ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ብሎ የተናገረው ትንቢት ተፈጻሚነት አገኘ። መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን እመቤታችን ከቅድስት ድንግል ማርያም በድንግልና ተወለደ። ያ አምስት ሺህ ከአምስት መቶ የመከራ የጨለማ ዘመን አለፈ። ኢሳይያስ እንዳለው በዘጠነኛው ምዕራፍ በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ አገር ለኖሩም ብርሃን ወጣላቸው ይላል። ብርሃን ኢየሱስ ክርስቶስ ከድንግል ማርያም ተወልዶ ጨለማ የተባለውን ዘላለማዊ ሞት ከኛ ላይ አጠፋልን፣ ደመሰሰልን። ስለዚህ ነው በዚህች ሌሊት እረኞች ከቅዱሳን መላእክት ጋር በአንድነት ሆነው እግዚአብሔርን በመዝሙር አመሰገኑ። ክብር ለእግዚአብሔር በአርያም ይሁን፣ ሰላምን በምድር ለሰውም በጎ ፈቃድ ብለው ዘመሩ ይላል። ይህ በመላእክት የተዘመረ መዝሙር ዛሬ ለዓለማችን ከፍ ብሎ ሊሰማና ሊዘመር የሚገባው እውነተኛ መዝሙር እውነተኛ ምስጋና ነው። ዛሬም ለምድራችን ሰላም ያስፈልጋል። ሰላም ከሌለ አምልኮትን መፈጸም አይቻልም። ሰላም ከሌለ ትውልድ የለም። ሰላም ከሌለ እውቀት የለም። ሰላም ከሌለ ምርት የለም። ሰላም ከሌለ እድገትና ብልጽግና የለም። በአጠቃላይ ሰላም ለሰው ልጆች እጅግ አስፈላጊ ነው። ስለዚህ ነው መድኃኒታችን ኢየሱስ ክርስቶስ እኔ የምሰጣችሁ ሰላም ዓለም እንደሚሰጥ አይደለም፣ እኔ ሰላሜን እሰጣችኋለሁ፣ ሰላምንም ከእናንተ ጋር እተዋለሁ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ አስራ አራት እንደተናገረው እሱ የሰጠን ሰላም ፍጹም ሰላም ነው። ይህንን ሰላም ማንም ሊሰጠን አይችልም። ይህንን እውነተኛ ሰላም ዓለም ሊሰጠን አይችልም። የዓለም ሰላም ውስን ነው። ዓለም የምትሰጠን ሰላም ሰፍራና ቆጥራ ነው። መድኃኒታችን ኢየሱስ ክርስቶስ ግን እውነተኛውን ሰላም ይሰጠናል። ስለዚህ ዛሬ ለምድራችን ይህ ሰላም ያስፈልጋታል። ዓለማችን ሁሉ በፍርሃቱና በጭንቀት ውስጥ በችግር ውስጥ ትገኛለች። ይህም የሆነበት ምክንያት ሰዎች ከክርስቶስ ሰላም እየራቅን ነው። ሰዎች ከክርስቶስ ሰላም በራቅን ቁጥር መከራና ችግር በዓለም ይገጥመናል። ስለዚህ ሰላም ዛሬ ሰላም ለቤተ መንግስት፣ ሰላም ለቤተ ክህነት፣ ሰላም ለቤተ ህዝቡ በእጅጉ አስፈላጊ ነው። ስለዚህ ነው ሰላማችን ኢየሱስ ክርስቶስ ይህንን ሰላም ሊሰጠን ይህንን ነፃነት ሊሰጠን ለእኛ ሲል ሰው መሆን የማይገባው አምላክ ሰው የሆነበት ምክንያት ይሄ ነው። ስለዚህ ዛሬም ለእረኞች እንደተነገረ መልአኩ በእረኞቹ የነበረውን ፍርሃታቸውን እንዳስወገደ ሁሉ ዛሬም ከምድራችን ላይ ይህንን ፍርሃት ያስወግድልን። የእግዚአብሔር ወገኖች ሀገራችን ኢትዮጵያ በዚህ ጊዜ እንደምናስበው በዝናብ እጦት ምክንያት ሀገራችን እጅግ የከፋ ረሃብ ገብቷል። ይህንን ረሃብ ከሀገራችን እንዲያነሳልን እንጸልይ። እኛም ደግሞ ለወገኖቻችን እጃችንን እንዘርጋ፣ እንጸልይላቸው፣ የምንችለውን ነገር ሁሉ እናድርግ። ይህ ከሆነ የክርስቶስ ሰላም ከእኛ ጋር ይሆናል። ክርስቶስ ያስተማረን ይህንን ፍቅር ነው። ክርስቶስ ያስተማረን ይህን መተሳሰብ ነው። ክርስቶስ ያስተማረን ይህን መተዛዘን ነው። ክርስቶስ በቤተልሔም ዋሻ ያሳየን ይሄንን ትህትና ነውና ለወገኖቻችን ትህትናን እናድርግ። ለወገኖቻችን በጎ ነገርን እናድርግ። ይህ ከሆነ ክርስቶስ በእኛ ልቦናም ዛሬ ተወልዷል ማለት ነው። ስለዚህ በቤተልሔም የተወለደው አምላካችን መድኃኒታችን ኢየሱስ ክርስቶስ ሰላምና ፍቅርን ለዓለማችን ለምድራችን ይስጥልን። ሀገራችንን ኢትዮጵያን ይባርክልን። ለህዝቦቿ ፍቅርና አንድነትን ለመሪዎቿ ፍቅርና አንድነትን ማስተዋልን ይስጥልን። እግዚአብሔር አምላክ በዓሉን የሰላም የፍቅርና የበረከት የአንድነት በዓል ያድርግልን። አሜን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የዋሽንግተን ዲሲና የካሊፎርኒያ አህጉረ ስብከት ሊቀ ጳጳስን ብፁዕ አቡነ ፋኑኤል ነበረ የሰማችሁት። በመቀጠል ደግሞ ቄስ ዋቅ ስዩ ሚዶሳ የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ፕሬዚደንት የገና የዕለተ ልደት መልእክታቸውን ያስተላልፉልናል። በሀገር ውስጥም በውጭም ሀገር ያሉ ክርስቲያን ኢትዮጵያውያን፣ መላው የሀገራችን ህዝቦች በዚህ የጌታችን የኢየሱስ ክርስቶስ መወለድን እያሰብንና እና እያከበርን ባለንበት በአሁኑ ሰዓት በዚህ በሁለት ሺ ስምንት ላይ ለህዝቦቻችን የምንመኘው ጌታችንና መድኃኒታችን ኢየሱስ ክርስቶስ በብሉ ክዳን ተስፋ እንደተገባው የሰላም አለቃ እንደሆነ፣ ለሰላሙም ፍጻሜ የሌለው አምላክ እንደሆነ ይህ አምላክ ከሰው ጋር ለመሆን እግዚአብሔር ወደ ዓለም እንደላከው የሚናገረውን የእግዚአብሔርን ቃል መሰረት በማድረግ እያላችሁበት ይህ በዓል የሰላም፣ የጤና፣ የእግዚአብሔርን በረከት የምንቀበልበት በዓል እንዲሆንልን እንዲሆንላችሁ ምኞቴ መሆኑን ለመግለጽ እወዳለሁ። በተለይም ደግሞ ልክ ከእግዚአብሔር ቃል እንደምናነባው የጌታ የሱስ ክርስቶስ ወደዚህ ዓለም መምጣት ሰላም በምድር እንዲኖር እንደዚሁም ደግሞ ለሰው ልጆች እግዚአብሔር ያለው በጎ ፈቃድ እንዲፈጸም ነውና፣ በምድራችን በሕዝቦቻችን መካከል ሰላም እንዲሆን ምዕመናን በያላችሁበት ሁሉ እንድትጸልዩ አልፎም ደግሞ በረሃብ እየተጎዱ ያሉትን ወገኖች እግዚአብሔር ከሰጣችሁ በማካፈል ከነዚህ ወገኖቻችን ጋራ በመሆን እግዚአብሔርን እያመሰገናችሁ እየጸላችሁ እየጸላይ አብረን ይህንን በዓል እንድናሳልፍ አጠራ ለማለት እፈልጋለሁ። እግዚአብሔር በዓሉን የተባረከ በዓል የበለጠ ወደ ጌታ ኢየሱስ ክርስቶስ መወለድ ምስጢር የምንደርስበት በዓል ያድርግልን። እግዚአብሔር ይባርካችሁ ብፁዕ አቡነ ሉቃስ የኤርትራ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቅዱስ ሲኖዶስ ዋና ጸሐፊም እንዲሁ ቡራኪያቸውን ሰጥተዋል በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ ናይ ጐይታናን መድሓኒናን ኢየሱስ ክርስቶስ ልደት ዘበነ ዮሐንስ ዕስራን ሸመንተን ብፁ አቡነ ሉቃስ በዚሁ የልደት ቀን መልእክታቸው በሀገር ውስጥና በውጭ ያላችሁ የኤርትራ ህዝብ፣ ዛሬ ታህሳስ 28 እንኳን ለልደተ ክርስቶስ አደረሳችሁ ብለዋል። እንዲሁም እንኳን አደረሰን ብለዋል። እንዲሁም በየእስር ቤቱም የትም ቦታ ያላችሁ ሁሉ ዘመኑ የተስፋና የብርሃን ዘመን ይሁንላችሁ ብለዋል። ብፁዓን አባቶችን ስለ ቃለ ቡራኬያቸው እናመሰግናለን። ክቡራትና ክቡራን አድማጮች፣ ሌሎችም ከኢትዮጵያ ከብዙ አካባቢዎች የተቀናበሩ ዝግጅቶች፣ ከአባቶችም የደረሱን መልእክቶች አሉን። ዛሬም እንኳን ባይደርስ በሰዓትም በመሳሪያው ምክንያት በተከታታይ ባሉ ቀናት ይዘንላችሁ እንቀርባለን መልእክቶቻቸውን። እንዲሁም በተለያዩ ዝግጅቶች በተለያዩ የኢትዮጵያ አካባቢዎች እየተከበረ ነው ይህ እለተ ገና። ለዛሬ ተከታዩን ሙዚቃ ደግሞ እንጋብዛችሁ። <muchas> . እስቲ በገና ጨዋታ አይቆጡን ጌታና፣ ከአስተያየቶቻችሁ አንዳንዶቹን እናሰማችሁ። ሄሎ ሄሎ፣ ጤና ይስጥልኝ፣ እንኳን ያደረሳችሁ። እንኳን አብሮ አደረሰን። ከአሜሪካ ድምፅ ሬዲዮ ነበር ምደውለው። እሺ እንደምን አላችሁ? በዓል እንዴት ነው? ደህና ነው። እንዴት ናችሁ እናንተ? ደህና ነን፣ ደህና ነን። በዓል ጥሩ እያከበራችሁ ነው? አዎ ምን እንደምን ነው ዝም ብለሽ የደወልሽ አዎ ማን ልበል እኔ መስታወት እባላለሁ እሺ መስታወት እንዴት ነሽ ደህና ነኝ እግዚአብሔር ይመስገን እናንተ እንዴት ናችሁ በአሉ ጥሩ እያሳለፋችሁ ነው እንዴት ነው ሞ ይሄ ቁጥሩ ነው አገሩንም ጨምረሽ ነው ዝም ብለሽ የደወልሽው ያገኘ ነው ቁጥር ጋር ነው ዝም ብለን እየደወልን ነው እንግዳው ባህር ዳር ነው የደወልሽ እሺ ባህር ዳሮች እንኳን አደረሳቸው እንኳን አብሮ አደረሰን። እናንተ ጋስ እንዴት ነው? ደህና እየተከበረ ነው። አዎ ደህና ነው፣ ምንም አይልኝ። የእኛ ተደባልቋል ከፈረንጆቹ ጋም፣ ከእኛ ጋ ሁሉም ለማክበር እንጥራለን። እንግዲህ እኮ እናንተ እኮ በሁሉ ነገር እድለኛ ናችሁ እኮ። ሁለቴ ነው ሁሉ ነገር የምታከብሩ። ሁለቴ። ያ እውነት ነው፣ እውነት ነው። ግን ማን እንደ ማን እንደ አገር ሽታው፣ ዶሮው፣ ዳቦ ሁሉ ነገር እኮ ኒውይርን ሁለቴ ታከብራላችሁ፣ ክሪስማስን ሁለቴ ታከብራላችሁ። በእናንተ እናንተ በብዙ ነገር ነው የታደሏችሁ። እና ሽማሴ የሞከረ እዛ ላይ አምት ባሉ የሚከበር አሜሪካ ነው። ኧረ በስንቱ! ኧረ በስንቱ! እሺ። እና ባህር ዳር እንግዲህ ያው ደህና ነው ሰው በእኛ አገላለጽ የቅርጫ ስጋ የሚባል ታውቂያለሽ? በሬ ታርዶ የሚከፋፈሉት ነገር በደንብ ነው ማቀው። አዎ እንደዛ፣ የቅርጫ ስጋ በሌሊቱ ነው ሁሉም ያረደ ልከፋፈለው፣ እሱን በየቤቱ አስገብቷል። አንዳንዶች ደግሞ በግ አርደዋል። እና እንግዲህ ባህላዊ ጠላም አለን አሁን በአጋጣሚ ደግሞ ድራፍት ቤት አጠገብ ቆሜ ነው። አንቺ የደወል ድራፍት ውስጥ እንዴት ነው? አዎ የተሸጠ ነው። ሙዚቃው ምናምን አይሰማሽም? ይሰማኛል ጫጫታው። እንግዲህ የተከበራችሁ አድማጮች እንደገለጽንላችሁ፣ ቀደም ሲል ሰሞኑንም ይዘንላችሁ እንቀርባለን። እንዲህ አይነት ጭውቶች መልእክቶቻችሁም ብዙ ናቸው። አሁን መሳሪያችንም እንደዚሁ እየተነጫነጨ ስለሆነ እስቲ ማጠቃለያ ዜና አሰምተን እንሰናበታችሁ። ሶሎሞን። ጅቡቲ ቴህራን በሚገኘው የሳውዲ አረቢያ ኤምባሲ ላይ የደረሰውን ጥቃት ተከትሎ ከኢራን ጋር የነበራትን ዲፕሎማሲያዊ ግንኙነት አቋርጣለች። ጅቡቲ በውጭ ጉዳይ ሚኒስቴርና በአለም አቀፍ ትብብር ቃል አቀባዩ በኩል ትላንት ባወጣችው መግለጫ የመንግስቱ ቃል አቀባይ በቴህራንና በማሻድ የደረሱትን ጥቃቶች በከፍተኛ ደረጃ አውግዟል ብሏል። ኢራን አለም አቀፍ ዲፕሎማሲያዊ ግዴታዎቿን ማክበር ይጠበቅባታል ሲል መግለጫው አክሏል። በተያያዘ ዜና የሶማሊያ መንግስትም ከ20 ዓመታት የእርስ በርስ ጦርነት በማገገም ላይ የምትገኘውን ሀገር ፀጥታ ለማደፍረስ ትሞክራለች ሲል በመክሰስ ከኢራን ጋር ዲፕሎማሲያዊ ግንኙነቱን ማቋረጡን አስታውቋል። የዩናይትድ ስቴትስ መንግስት ናይጄሪያ ከቦኮ ሃራም ነውጠኞች ጋር በምታካሄደው ውጊያ የሚረዱ 24 ተቀባሪ ፈንጆችን የሚቋቋሙ ብረት ለበስ ተሽከርካሪዎች ሰጥቷል። 11 ሚሊዮን ዶላር የሚገመቱትን ተሽከርካሪዎች በዛሬ ዕለት ሌጎስ የሚገኙት የናይጀሪያ ወታደራዊ ባለሥልጣናት መረከባቸውን በዚያ ከሚገኘው የአሜሪካ ቆንስላ ጽሕፈት ቤት የወጣ መግለጫ ያስረዳል። አመሰግናለሁኝ፣ ሶሎሞን። ለማጠቃለያ ዜናው እንግዲህ ዝግጅታችን ለዛሬ በዚሁ አበቃ። በመላ ባልደረቦቻችን በመስክም እዚህም ባሉ እንኳን ለብርሃን ልደቱ አደረሳችሁ እያን በዚሁ እንሰናበታለን። በእኛ በኩል ሰላም ደናደሩ። የትግርኛ ዝግጅት ይቀጥላል።